ሰላም፣ ለእናንተ ይሁን። ጋቢና ቪኦኤ ጀምረናል። ከአሜሪካ ድምፅ ሀብታም ስዩም አብሬያችሁ ቆያለሁ። ዛሬ ምሽት የመዝናኛውን ዓለም የሚቃኙ መሰናዶዎች እናሰማቸዋለን። በየጣልቃው ባህል አድማቂ ሙዚቃዎችን እንገባበዛለን። ቀዳሚው መሰናደው ከአንድ የኪነ ጥበብ ሰው ጋር ያስተዋውቀናል። ከአዲስ አበባ ዩኒቨርሲቲ አለፈለገ ሰላም የሥነ ጥበብ ትምህርት ቤት የተመረቀው ሰዓሊ ተሰማ አስራት ያለፉት 15 ዓመታትን ነዋሪነቱን በመካከለኛው መስራቅ ካታር አድርገዋል። ሰዓሊ ተሰማ በኢትዮጵያና በተለያዩ ሀገራት ተዘዋዝሮ ስራዎቹን ያቀረበ ሲሆን በዋናነትም ነስም በነሀስ የሰራው የቡና ቅርጽ በካታር ቅርስ መካከል እንዲካተት ተደርጓል። ሳሌ የተሰማን አነጋግራ የደንገረመው ቀጣዩን ዘገባ አሰናድታለች። በጣም ነው የማመሰግነው ለዚህ ቃለ መጠየቅ ፈቃደኛ ስለሆንክልኝ፣ እንዲሁም በአጭሩ ደግሞ ስላገኘሁ ደስ ብሎኛል። እስኪ ማንነትህን ለአድማጮቻችን አስተዋውቅል። እሺ በጣም አመሰግናቸዋለሁ እንግዳችሁ አድርጋ ስለጋበዛችሁኝ። ስሜ ተሰማ ተምትን ይባላል። ተወልጄ ያደኩት አዲስ አበባ ነው። ባለ ትዳርና የአራት ልጆች አባት ልዩ ሙያ ስል ከአዲስ አበባ ስነ ጥበብ ወቴ በስዕል ተመረቀ። ላለፉት አስራ ስምንት ዓመት ግን በአቪዬሽን ፊልድ ላይ ነው እየሰራ የምገኘው አሁን የምኖርበት ሀገር ካታር ዶሃ ውስጥ ነው የምኖረው። እሺ እስቲ የት የት ስራዎችን አሳይተሃል ከዛ እንጀምር። አሁን እንግዲህ ከዚህ ቀደም ከትምህርት ቤት እንደጨረስን ያው በኢትዮጵያ ውስጥ አዲስ አበባ እንዲሁም በድሬ ዳዋ ከዛም ጅቡቲ፣ ፈረንሳይ፣ ጣሊያን፣ ስዊድን፣ ሆላንድ፣ ኔዘርላንድስ ደግሞ እዚህ ካታር ውስጥ ደግሞ የአመቱ የሚዘጋጅ የተለያዩ ዓለም አቀፍ የሴሌክቲቪዥኖች አለው። እዛ ላይ በብራንድ አምባሳደርነት እንደውም ዕድል ገጥሞኝ ከኢትዮጵያ ንዱም ሳሊያን በማስመጣት ራሱ እዚህም የማሳየት እድሏ አለ እና ኦልሞስት ከተመረኩኝ ከሀያ ዓመታት ብለ አልፎተኛል በዚህ በዚህ ዓመታት ውስጥ በርካታ አገራት በማሳየት አቅም ችለው እያረኩን ያለው። ወደ ስዕል ስራ እንዴት ገባህ? ስዕል ጥሬ ነው የሚለውን ነገር እንዴት ነው ያወቅከው? እንግዲህ ሳኒ ደግሞን ያው በመወለ የጥበብ ዘርፎች ላይ ሆን መወለድ ያስፈልጋል። በተፈጥሮ የምናገኛቸው ነገሮች ናቸው። ከዛ መሬት ላይ እየጫርን ከዛ ቀ የትክሲያን ቤተክርስቲያን ውስጥ በሰንበት ትምህርት ወይም በአሳላት ስንበት ውስጥ አበባ ስዕሎች እየሳለን እያለን ያው ከፍተኛ ሃይስኩል በጨረስን በኋላ አዲስ አበባ ነጥበብ ዲዛይን ትምህርት ቤት በመግባት ያው ማድረግ ትችላለህ ማለት ነው እና ያው መለሻው ከተፈጥሮ የተገኘ እውቀት ነው። ትምህርት ቤት ውስጥ በመሳል በዚህ ምር አድርጎ ነው ወደ ኮሌጅ ደረጃ ስፔሻል አድርጌው፣ አሁን ደግሞ ከሚሰራ ስራ ፊልድ አፍ አቪዬሽን ጎን ለጎን በመስራት ያገኛል ማለት ነው። እሱ እንግዲህ አይከብድም? ምናልባት የሙሉ ጊዜ ሌላ የአቪዬሽን ስራ ኖሮ የአራት ልጆች አባት ነ በዛ ላይ በሰው ሀገር ነው የምትኖረው እና እንዴት ነው እነዚህ ነገሮች ያመጣጠንካቸው? እዚህ አንድ ሁለት ነገሮች ጠቅስ ፈልጋለሁ። አንደኛ ይህ ሙያ የሚገርምሽ ኢትዮጵያ አየር መንገድ ክብር ይግባው እና ለአምስት አመታት አገልግየዋለሁ ከሰባ አመታት በፊት ኢትዮጵያ የአየር መንገድ ለአውሮፕላኑ አካላት ዲዛይን የኤክስቴሪር ሌቨሪ ማለት ነው ከአዲስ አበባ የስነ ጽማን ዲዛይን ትምህርት ቤት ነው የሚቀጥረ የነበረው ለሰብ ዓመት እስካሁን ድረስ በፖሊሲ ደረጃ ማለት እና በፈረንጆች ሁለት ሺ ሶስት ነው በሳሊያን ተፈልጎ ያው የአቪሽን ልምድ እዛ ተጀመረ ማለት ነው። እና አምስት አመታት አገለገለ እና ያው ከቀጠልም ከሁለት ሺ ስምንት ደግሞ ጀምሮ እስካሁኑ ሁለት ሺ ሀያ ሶስት አሁን ሀያ አራት ካታ ኤወይስ ውስጥ ነው በመስራት የምገኘው እና ለዚህ እንደ ትልቅ አድርጌ መምሰል እግዚአብሔር ፈቃድ በመቀጠል እጅግ ማክብራት

እንደ መምህር ሆነህ አይቻልም እና በካታር እየስዕል ስልጠና ትሰጣለህ? እንዴ ከካታር ውስጥ የካታር ኢንተርናሽናል ስኩል አለ ለኢትዮጵያውያን ማለት ነው። እና አራቱም ልጆቼ ሀገራዊ እውቀት እዚህ ላሉ ኢትዮጵያውያን ስለ ሀገራቸው ማንነት፣ ለምሳሌ ከሰራናቸው ፕሮጀክቶች አሉ በኢትዮጵያ ቡና መጣት ላይ፣ በህዳሴው ግድብ ላይ፣ ስለ አደዋ ያንን ወርክሾፕ በመስጠት ንም ጻናታ ከሀገራቸው ርቀት ቢሆኑ ግን እንደ ሰዓሊ እንደ ኢትዮጵያዊ ሮ ኃላፊነት አለብኝ በማሰብ እዚህ ካታር ምቻለ በምጓዝባቸው ሀገራት በተለይ በትልጅ በትውልድ ላይ ስለ ማንነታቸው መሰል ነገሮች በመስራት እገኛ በመሆኑም እዚህ ካታር በሚገኝ ናሽናል ስኩል የካታር መንግስት ለኢትዮጵያውያን የሰጠን ትልቅ ትምህርት ቤት አለ እና ኢትዮጵያ ኤምበሲ ገባ መሆን የኢትዮጵያውያን ይማሩበታል። ስለዚህ ለህጻናት ከሀገራቸው ስራራ በማንነታቸው ዙሪያ ላይ የመዝራት ኃላፊነት ስላለ እኛን ህጻናቶችን የማንነት ማስገንዘቢያ የስነጥበብ ወርክሾፕ የማሳሳያሉ ማለት ነው። አንድ በጣም ያየሁት ነገር ቡና ትጠቀማለህ ስሎች ላይ እንዲሁም ደግሞ ከነሀሴ የተሰራ ትልቅ የቡና ስታችሁም አለ ስ ስለሱ ነገር ንገረኝ። ከቡና ጋር የተያዘው ነገር ምንድን ነው? የት ደርሷል? ቡና እንግዲህ ያው ኛ ኢትዮጵያ በኛ እንግዲህ ኢትዮጵያ ውስጥ የሰው መሰ በገኛ ተብሎ ከተባሉ አንዱ ባሻገር ቡናችን ነው እና ይህን ነገር ቡና ደግሞ ኛ የማስተዋወቅ አላትነት አለ ቡና ብቻ ማይጠጣ ሰው የለም። በጣም ሀገር ስንትራብል ስናደርግ እና ለቡና ደግሞ በጠጫ ምክንያት የሆነች ኢትዮጵያ ነች እና ግን ዛሬ ሁለት ሺህ ሀያ ሶስት ካታር ትልቅ ኢንተርናሽናል ኤክስፖ አዘጋጅታል። ስድስት ወራት ከፍቶ ነው ከኤክስ ከስቦ በፊት ግን ዓለም አቀፍ ኤግዚቢሽን ከናወን ነበረ እና እዛ ኤግዚቢሽን ላይ የሆርቲካልቸር ፓርት ነበር የኤክስፖ ፓርት ነበረ እና ምን ከግብርና ጋር ለምን ላያዘ ስል ትዝ ሲለኝ በውስጤ ሁሉ የሚያስቆጨኝ ነገር አለ። እኛ የቡናው ባለቤት ሆነ በርካታቸው ነው እየከበሩበት ያለው እና ስለዚህ ቡና ምን ማድረግ አለብህ የምልህ ትልቅ የኔን ቁመት ሊያክል የሚችል የቡና እስከ እስከልብቸ በቃ ያቀርብኝ እና እዛም ኢትዮጵያ የዓለም ቡና መጠጣት ምክንያት እንደሆነች አፍራራው፣ የሀገሬው መንግስት ደግሞ በሚያስገርምሽ መልኩ ይሄንን ከካርድቦርድ ነው የሰራትኝ ትልቅ ቡና ነው። በነሐስ ተሰርቶ በአንድ የሆነ አካባቢ በአደባባይ ላይ እንዲቀመጥ ቃል ተገብቶልኝ እጅግ እጅግ ከፍተኛ ደስታ ላይ ያለት፣ እና ስለዚህ የቡና ውስጥ እንዲመስለል። መቼ ነው ይሄ ቃል የተገባል? የትኛው አደባባይ ላይ ነው ሲሆናል የተባለው? አሁን ቃል የተገባልኝ ኖቨምበር ሀያ አምስት እስከ ሰላሳ በነበረ ትልቅ ዓለም አቀፍ ኤግዚብሽን ላይ ቀርቦ ነበር። ይህ ስል ከዛ በኋላ የኢትዮጵያ ፓቪሊዮን አለ። በርካታ ሀገሮች ነው እያከናወኑ ያሉት ይህን ፓቪሊዮን እና የኢትዮጵያ ኤምባሲ በአጋጣሚ እዚህ ላይ ትልቅ ምስጋና ይገባዋል እና የአንጣ ቢሊዮን ይህ ትልቅ ቡና እዛ እንዲቀመጥ አድርገው በመታየት ላይ ያሉ በአሁን ሰዓት ፓፕ ይሆናል እስከ ማርች አጋማሽ ለህዝብ ክፍት ሆኖ እየታየ ነው እና እሱን የተጠናቀቀ በኤምባሲው አማካኝነት ይሄ ወደ ብሮንዝ ካስት ተደርጎ እነሱ በሚመርጡት አካባቢ እንግዲህ በሀውልትነት ሊቀመጥ ነው። እንግዲህ በህይወቴ በጣም ትልቅ አቺቭመንት ከብዬ ከምላቸው አንዱ ነገር ትልቅ ነገር ነው እና በርካታዎችም ይህን ታሪክ ያውቃሉ። አይነት ሰዓሊ ነኝ ብለህ ትላለህ ወይም ደግሞ የአሳሳል ዜህን የቱ ጋር ታስቀምጠዋለህ? አሁን ሁን ይህኔ ስራዝም ብ ካታጎሮ ሳደርገሆን ው ራሴው በራሴው ስሜት የእኔ ስራ ያተኮ ዲፕሎማሲ ላይ ይመስለኛል በካርታ ሀገራት እንዲሁም

እንደ ሰዓሊ ወደፊት ራስህን የቱ ጋር ታየዋለ? ህልምህ ምንድን ነው? ህልሜ እንግዲህ ምንድን ነው መቼም ለመስጠት ያው መሰጠት ይፈልጋል እግዚአብሔር የሰጠኝን ጥበብ ለበጎ ዓላማ በቃ መልካም ለሚያደርጉ አካላት ከግለሰብ ከተቋማት እስኪኔቶች እና ሀገራችን ገጽታ በቃ በጣም ትልቁ ነገር ሀገራችን በአሁኑ ገጽታ በጣም በሚያሳዝን መልኩ በየትን በምንሄባቸው ቦታዎች በተለያየ አካላት የሚነሳው ነገር በጣም ስሜት ታሽ የሚያደርግ ነው። እና ይህን ነገር ሁላችንም ኃላፊነት አለ፣ ሀገራችን ፕሮሞት የማድረግ በየትስ ማድረ በተለይ ከኢትዮጵያ ውጭ ያለ ኢትዮጵያውያን ማለት ነው። ስነ ጥበብ በመጠቀም ሀገሬን በቃ ልክ አትሌቶቻችን እንዴት ነው ሮጦ ላባቸውን ደማቸውን አፈሰው እንደሚያደርጉበት እኔም በዚህ በስነ ጥቡ የተጀመረውን ጉዞ ያ ነው ህልሜና ሀሳቤ። ካታር ውስጥ የራስህ ጋለሪ የመክፈት ሀሳብ እንዳለህም አይቼ ነበር እና እስቲ ስለሱ ጥቂት በለኝ። አዎ እዚህ ምንድን ነው ዚህ ካታር ውስጥ በምኖርበት እንግዲህ ለአስራ ስድስት አመታት ውብ የሆነ አስራ ስድስት አመታት ነው የኖርክ። ያለሁትን ያም ውብ ስልሽ እንግዲህ ከሀገር ተርጎ እኛውን ውብ የምናደርጉ የምንኖርባቸውን አካባቢዎች እንደዚህ አይነት ኤነርጂ ውስጥ ካለ ድረስ ኦልሬዲ ጊዜያዊ ራሴ ስቱዲዮ አለ ከጊዜያዊ ስቱዲዮነቱ ነገሮች ሲመቻች ወደ ራስ የሆነ ጋለሪ ለመጓዝ ያው በመንጠርጠሪያን ያለውት እስቲ፣ አንድ ሌላ ያየሁት ነገር እና ሳልጠይቅህ ማለፍ አልፈልገው። ካየኋቸው ፎቶግራፎች መካከል አንተ ከዚህ ቀደም ኢትዮጵያ ላይ ሲሰሩ ለነበሩ ተቋማት፣ ድርጅቶች፣ በተለይ አምባሳደሮች ስጦታ ስታበረክት አይቻለሁ እና ይሄ ከምን የመነጨ ነው? ሳደርግ ነበር። ይህ እንግዲህ ንቆል ልጅ እያለሁ ከሀ ዓመታት በፊት የነበረ ልምድ ነው እና በዜና ታስመከታተል ለምሳሌ እንደ ምሳሌ ብንወስድ የአሜሪካንና ኢትዮጵያ አመትኛ አመትን መከበሩ ሲኖሩ በዜና አውታር ላይ ሰማሁት። አሁን በርካታ አሜሪካዊ ኢትዮጵያውያን በአሜሪካን ራሳቸውን ሰርተው እየተማሩ ወገኖቻቸው ቤተሰቦቻቸውን ይረዳሉ። አት ዘ ሴም ታይም በዛ ወቅት ኤች አይቪ በሽታ በጣም በከፍታ ሁኔታ እየተሰራፋ በነበርበት ሰዓት በርካታ ሰዎች ይረዱ ነበረ። ዜናውን ሳደምተው በቀጥታም በተዘዋዋሪም በአንድ በአለ ዕዳነት ይሰማኛል። ጠዋት ደውዬ አድናቆት እንገልጽላቸዋል። ቀጠሮ አስይዛለሁ። ከተቀበሉኝ በኋላም እንደ አንድ ትልቅ ባለስልጣን ነው የሚቀበሉኝ። ሀሳቡ ይገረሙትን ይዘንቀበታል። እኔ ደግሞ ግለሰብ የሆንኩ ኢትዮጵያዊ ግን እዚህ ለሁለቱ አገሮች ጉዳይ ደግሞ እንደ ጉዳይ የሚያስጨንቅ የሚያስጠብኝ የኢትዮጵያዊ ሰአሊ እንደሆንኩ እና በዛ ሀሳብ ምክንያት ይህን ነገር እያደረግኩ እንዳለው እና በጣም ተደስተው ተገርመው ከእነሱ የሚገኙ መለሽ በጣም በእውነት የሚፈጥረው ቀላል ዓለም በአጋጣሚ በዛ ሰት ብቻ ሰር። አሁንም ስለዚህ በምንበት ሀገራት ሀገራችን ላይ አሁን በኬንያ ናይጄሪያ፣ ባለፈው በሀገራችን ላይ በተፈጠረው ችልቅ ችግር ሀገራችን ውስጥ የነበረውን ችግር ለመፍታት ባደረጉት ነገር በቀጥታ ኤምባሲው በመሄድ ከተያያዥ ሆኖን ሀሳብ ወደ ስል በመቀየር ማለት ነው። ሀሳቡ ወደ ስል በመቀየር እዚህም ያው ቀጥሏል የጉዳዩ ነው። እሺ፣ አሊ ተሰማ ከአሜሪካ ድምፅ ጋር ለነበረ ቆይታ ስለሰጠህን ጊዜ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። በጣም ጊዜ ስትልኝ አመሰግናለሁ። Show us And not for the Siddur. Mamma, Mamma, Shoah, Mamma, Shoah, Shoah, Shoah, Shoah, Shoah, You Shoah, Shoah, Shoah, Shoah, Shoah, Shoah, Shoah, Shoah, Shoah, Shoah, Shoah, በአመታት በተለያዩ መንግስት ያልሆኑ ተቋማት በግብርና ተኮር መርሃ ግብሮች ውስጥ ተሳታፊ የነበረው በጋሻው መብራቴ ልምዱንና ችሎታውን አደራጅቶ አርሶ አደሮቹን ለማገዝ እየጣረ የሚገኝ ወጣት ነው። በጋሻው ቢፋርም ቴክ በተሰኘ ድርጅቱ በኩል በሚያደርገው እንቅስቃሴ ምክንያት የቶኒ ኢልሙ ፋውንዴሽንና የኢኖቬሽን እንዲሁም ልቀት ሽልማትን የመሰሉ ዓለም አቀፍና ሀገር አቀፍ ሽልማቶችን እንዲሁም እውቅናዎችን አግኝተዋል። ስለ እንቅስቃሴው የበለጠ ለማወቅ የምሽት እንግዳችን አድርገነዋል። ግብርናን ደጋፊ ተቋም ለመመስረት የተጓዘበትን ሂደት በመጀመሪያ በአጭሩ ያስቃኝናል። ዲፋርም ቴክ የተመሰረተው 2012 ዓ ም ነው እና አዲስ አበባ ነበር የምኖረው፣ የምሰራበት ንጆ እየሰራሁኝ እንግዲህ የተለያዩ ቴክኖሎጂዎች አሉ በተለይ ውጭ ሀገር ግንኛ ሀገር ላይ ከፍተኛ የሆነ የቴክኖሎጂ ድጋፍ አርሶ አደሮቹ ያስፈልጋቸዋል። ስለዚህ የመጀመሪያ ስራ ፈጠራ ውድድር ቶኒ ሉምሉ ፋውንዴሽን የሚባል ናይጄሪያ መሰረት ያደረገ የስራ ፈጠራ ውድድር ላይ አመልክቼ፣ እሱ ውድድር ኢንተርፕረነርሽፕ ወይም የስራ ፈጠራ ስልጠናውን ካገኘው በኋላ ወደ አካባቢ በመሄድ ነው የእህል መውቂያ የስንዴ እህል መውቂያ በመግዛት በዛ በተሰጠኝ ፈንድ አምስት ሺህ ዶላር ነበረ። በዛ ፈንድ ገዝቼ አርሶ አደሮቹን ለማገዝ የመውቂያ አገልግሎት ለመስጠት የጀመርኩት። የስንዴ መውቂያ እንደምታውቀው ሲዝናል ነው፣ ወቅታዊ ነው። ሶስት ወር ከወቃም በኋላ እንትኑ አቆመ ወቅቱ መውቃቱ እንዳቆመ ቀጥታ ምንድና ያደረግኩት መሬት ተከራይቼ ለአንድ ሄክታር ተከራይቼ እዛው ተወልጄ ያደኩበት ከተማ አነዋሪ ከተማ የምችለውን ያክል እዛ መሬት ላይ ለአርሶ አደሮቹ የሚጠቅም ለየት ያሉ ቴክኖሎጂዎችን አሰራሮችን ለማሳየት መሬቱን በስነስርዓት መስራት ጀመርኩኝ። ስለዚህ እዛው ሆኜ የተለያዩ ጥናቶችን አደርግ ነበር። የምስር በሽታ አካባቢያችን ላይ ስላለ ከደብረሃን ግብርና ምርምር ጋር በመሆን የምስር በሽታ ሪሰርች መስራት እዛው ጀመርኩኝ። ማሳይ ላይ ተከራይቼ ነው ማሳውን። ስለዚህ ማሳይ ላይ አልጠፋም። የተለያዩ ሰዎች ይመጣሉ፣ ትምህርት ያገኛሉ። በመሃል ከሸዋረቢት በአፋር በኩል የአንበጣ ወረርሽኝ ተከሰተና ሌላ ሀገር ላይ በድሮን ቴክኖሎጂ በመታገዝ አንበጣ በሽታን የሰብል በሽታን በመለየት ቁጥጥር እንደሚያደርጉ አውቃለው እና ስለሱ ደግሞ ጥናት ማንበብ እና ኔትወርክ ማድረግ ጥረት አደረግኩኝ። ከዛ በኋላ ንስር የሚባል ሁለተኛ ስታርታፕ ካምፓኒ ለማቋቋም ከጓደኞች ጋር ጥረት አደረግኩኝ። በእኔም ማቃቸውን ሊተገበሩ የሚችሉ የአግሪካልቸራል ቴክኖሎጂ የግብርና ቴክኖሎጂዎችን መሬት ላይ ለማውረድ አርሶ አደሮቻችንን ለማገዝ ነው ጥረት እያደረግኩ ያለሁት እና ይህንንም ከፍተኛ ፍላጎት አለኝ። ያን እየሰራው ነው ያለሁት። ቢፋርም ቴክኖሎጂ የተባለው ተቋምህ በሌላ ምዕራፍ ጥረት እያደረገባችሁ ከሚገኙ ጉዳዮች መካከል አንዱ ዘመናዊ የእርሻ ደጋፊ መሳሪያዎች ያሏቸው ሰዎችና ገበሬዎች የሚገናኙበትን ድልድይ መፍጠር እንደሆነ ሰምቻለሁ። ስለ እዛ እስኪ ጥቂት ንገረኝ። እዛ ቢፋርም ቴክን ለማቋቋም ጥረት እያደረግኩበት ባለውበት ወቅት እየወቃሁ ነው። አርሶ አደሮቻችን እኛ አካባቢ ላይ ይመጣሉ፣ መውቂያ ወረፋ ይይዛሉ። በጣም የኔን አስቀድምልኝ፣ የኔን አስቀድምልኝ ይጋብዛሉ። ምን ይላሉና አርሶ አደሮች መውቂያም ሆነ ትራክተር በአቅራቢያቸው ለማግኘት የሚያስችላቸው ቴክኖሎጂ የለም። ያሉትም ጥቂት የግብርና መውቂያ እና ትራክተር መካናይዜሽን አገልግሎት የሚሰጡት ድርጅቶች አንዱ አካባቢ ላይ ብዙ ይኖራሉ፣ አንዳንዱ አካባቢ ላይ ደግሞ ከፍተኛ እጥረት አለ። ስለዚህ እንደ ራይድ ወይም እንደ ኡቨር የሚያገናኝ ዲጂታል ፕላትፎርም ለመስራት ነው ቢፋርም ቴክ የሚባል ሞባይል አፕሊኬሽን እና ኮል ሴንተር ያለው አርሶ አደሮቻችንን የሚፈልጉትን የግብርና መካናይዜሽን አገልግሎት ወይም የመውቃት ወይም የማረስ አገልግሎት በአቅራቢያቸው የሚያገናኝ ፕላትፎርም ወይም ድልድይ ለመስራት ጽንሰ ሀሳቡን በሌሎች ሀገሮችም እየተደረገ ስለሆነ አፕሊኬብል የሆነ ስለሆነ እሱን ጥረት አደረግኩኝ። ከዛም በኋላ በእሱ ላይ ጥናት አደረግኩና ሞባይል አፕሊኬሽኑ ተሰራ። ምንድን ነው የአርሶ አደሮቻችን ሞባይል አፕሊኬሽን ስለማይጠቀሙ አርሶ አደሮቻችን በቀላሉ እጃቸው ላይ ባለው ስልክ በኮል ሴንተር በአጭር ቁጥር ደውለው ነው የምናገናኛቸው። በተጨማሪም ባለ ትራክተሮች ኦፕሬተር ይፈልጋሉ። ኦፕሬተሮቻቸው ቢሄዱ በአንድ ቀን እንኳን የኮምባይነር ብዙ ብር ያጣሉ ባለኮምባይነሮቹ። በተጨማሪም ያው ኮምባይነር ከልማት ባንክ ብድር ነው አገልግሎት ወስደው እየተጠቀሙ ያሉት። ስለዚህ የሚከፍሉ እዳ አለባቸው። ስለዚህ የተማሩ ስኪልድ ኦፕሬተር ለማገናኘት እንደዚሁም ሳስ ሶፍትዌር በመጠቀም ቢፋርም ሳስ ሶፍትዌር እንትን አድርገን ፕላትፎርሙን ሰርተን አሁን አየር ላይ አለ። ሞባይል አፕሊኬሽኑ ተሰርተዋል፣ ግን የተወሰኑ ሶፍትዌሮች ይቀሩታል። ስለዚህ በቅርብ ይህንን እውን እናደርጋለን። እርሻ ለብዙ ዘመናት የቆየ የአብዛኛው የኢትዮጵያ ሕዝብ መተዳደሪያ የሆነ ዘርፍ ነው። ይህ ህብረተሰብ ደግሞ ለዘመናት ይዞት የቆየው ባህላዊ አስተራረስ፣ ባህላዊ የግብርና ባህል አለ። ያንን በተቻለ መንገድ ቀይሮ ወደ ዘመናዊው እንዲራመድ ለማስቻል ነው ጥረት እያደረክ ያለው። በዚህ ሂደት ውስጥ የገጠሙ ችግሮች ምንድን ነበሩ? ይህን ቴክኖሎጂው ላይ ለመስራት ጥረት እያደረግኩ ባለውበት ሰዓት ላይ እንደምታውቀው የተለያዩ ችግሮች ያጋጥማሉ። በተለይ ስታርታፕ ካምፓኒ ለማቋቋም ጥረት በምታደርግበት ሰዓት ከአመዘጋገቡ ጀምሮ የቴክኖሎጂ ጥረት ይኖራል። በተጨማሪ አርሶ አደሮቻችን አሁን እኛ የመውቃት አገልግሎት እየሰጠን ነው፣ በጣም ደስተኛ ናቸው። ትክክለኛና የሚጠቅም ቴክኖሎጂ ካመጣን ምንም አይነት ማሳመን እና ከፍተኛ ጥረት አያስፈልግም። እነሱ ጠቃሚ መሆኑን ከተረዱ በኋላ ቢያንስ ከጎረቤታቸው ከተረዱ በኋላ ይተገብሩታል። ነገር ግን ይህንን ቴክኖሎጂ እውን ለማድረግ እና ለማስቻል ከኔትወርክ ጀምሮ አካባቢችን ላይ ካሉት ግጭቶች ጀምሮ በተጨማሪም ይህንን ስራ ተረድቶ ከማገዝ አንጻር ከፍተኛ እጥረት ችግር ያጋጥማል። ነገር ግን በተቃራኒ ደግሞ መንግስት ዲጂታላይዜሽን ሀያ ሀያ አምስት እቅድ ይዞ ወጣት ስራ ፈጣሪዎችን የማገዝ በዚህ ዘርፍ ላይ ያሉትን አነስተኛም ቢሆን ግራንት የመስጠትና የማበረታታት ሂደቶች ከመንግስት በኩል ስላሉ በሱ በኩል በጣም በጣም ነው የምናመሰግነው። በችግሩ ውስጥ እንግዲህ ስራ ቁመ እነኝህን ስራዎች ስትሰራ ከኮሮና ጀምሮ ከግጭቱ ጀምሮ የተለያዩ ፈተናዎች እንደውም ተስፋ የሚያስቆርጡ ተመልሶ ወደ ቅጥር አለም ወይም ወደ ሌላ ለማስኬድ የሚያስችሉ ብዙ ፈተናዎች ያጋጥማሉ። ነገር ግን የያዝኩት አላማ በሚችለው በሙያይን ከፍተኛ ጥረት ለማድረግ ስለሆነ ፊፋርምቴክን ለማቋቋም ችያለሁ። አሁን እንግዲህ ፋይናላይዝ አድርጎ ይህን ዲጂታል ፕላትፎርም በመላው ሀገሪቱ በተለያየ ቋንቋ ሊያገናኝ የሚችል ድልድይ ለመስራት ነው። ቢፋርም በጥቂት ዓመታት ውስጥ እንደዚህ ያሉ ለውጦችን ማስመዝገብ ችለዋል። የተለያዩ ሀገር አቀፍ እንዲሁም ደግሞ ዓለም አቀፍ ሽልማቶችንም ለማሸነፍ ችለሃል። ይዘኸው በመጣኸው አዲስ ሀሳብ ምክንያት የመጭ ዘመን ፍላጎትህ የመጭ ዘመን ግብህ ምንድን ነው? ከጀመርከው አንፃር ምን ለማድረግ አስበሃል? የመጪው ዘመን ግቤ እንግዲህ በግብርና ቴክኖሎጂ ሀገራችንን የበኩሌን ጥረት ለማድረግ ከፍተኛ ምኞትና ፍላጎት አለኝ። ያንንም እውን እንደማደርግ እግዚአብሔር እንደሚረዳኝ ተስፋ አደርጋለሁ። የመጪው በመጪው በቅርብ ጊዜያት ይሄ ዲጂታል ፕላትፎርም ተቋቁሞ የተለያዩ የአግሪካልቸራል ቴክኖሎጂዎችን በዛ ዲጂታል ፕላትፎርም ውስጥ ወይም መድረክ ውስጥ በእኛ ድርጅት በኩል በቀላሉ አርሶ አደሮች የሚጠቅም ቴስት የተደረገ የተረጋገጠ የግብርና ቴክኖሎጂዎችን የሚቀርብበት፣ ትራክተርና መውቂያ ያላቸው ሰዎች ትራክተር ከሚፈልጉ ማህበረሰብ ጋር የሚገናኙበት፣ በተጨማሪም የተለያዩ የግብርና ኢንፑቶች ግብአቶች ሁሉ ጭምር የሚቀርብበት፣ እኛም ደግሞ ወደ ተለያዩ ሀገሮች ኔትወርክ ክሬት አድርገን አቅም ገንብተን የተለያዩ ጠቃሚ የሆነ ለእኛ አገር ተስማሚ የሆነ የግብርና ቴክኖሎጂዎችን በእኛ በኩል የሚቀርቡበት ትልቅዬ የግብርና ድርጅት እውን እንዲሆን ማስቻል ነው የእኔ የመጭው ሕልም። በጋሻው እንደማይህ በጣም ወጣት ነህ። በስራህም ደግሞ ለመርዳት እየተንቀሳቀስክ ያለው ደግሞ በአብዛኛው ወጣቶችን ነው። በዚያው ልክ ግን በርካታ ወጣቶች የግብርናውን መስክ ለመሳተፍ በግብርናው መስክ ውስጥ አልፈው ያሉትን በረከቶች ለመሰብሰብ ያላቸው ፍላጎት በተለያዩ ምክንያቶች ሲቀንስ ወይንም ደግሞ ሲያፈገፍ ግን ያለን እነዚህም ሁኔታዎች ለመቀየር ምን ማድረግ አለባቸው? ሚን የግብርናው ዘርፍ ከፍተኛ የሆነ የሰው ኃይል መያዝ የሚችል ከፍተኛ የሆነ ስራ አጥ ቁጥርን መያዝ የሚችል እና ወጣቶች ሊሰማሩበት የሚችሉበት በጣም አስደሳች የስራ ዘርፍ ነው። ለምሳሌ እኔ እንደ ማንኛውም ኢትዮጵያዊ ወጣት ተምሬያለሁ። ተምሬ ወደ የተለያዩ መስሪያ ቤቶች ተቀጥሬ ያለው። ነገር ግን እኔ በጣም ደስተኛ የሆንኩት አካባቢ ላይ ሄጄ ከአርሶ አደሮች ጋር አብሬ እዛው ያለውን የግብርና ችግር አብሬ እያየው መፍትሄ ለማምጣት ከመፍትሄ ከሚሰጡት ሰዎች መካከል ለመሆን ጥረት በማደርግበት ሂደት ውስጥ ነው ራሴን ደስተኛ እና ራሴን ፈልጌ ያገኘው። ስለዚህ ወጣቶች ወደዚህ ስራ ቢሰማሩ በጣም ነው የሚያተርፉት። በጣም ነው ህይወታቸው የሚቀየረው። በጣም ሀገራቸውን ሁሉ ይቀይራሉ። ለምሳሌ በሱፐርማርኬቶች ሄደህ የተለያዩ ምርቶችን ብትመለከት ስቲኪን እንኳን ይሄ የጥርስ ስንጥር ከቻይና ነው የምንገዛው በዶላር። እኛ ግን በምስራቅ አፍሪካ ከፍተኛ የባምቡ ወይም ደግሞ የቀርከሃ ሀብት አለ። እኛ ወጣቶች ተሰማርተው ሰርተው ከውጭ የሚገቡትን መተካት የምንችልባቸው ዘርፎች አሉ። ነገር ግን ምንድነው የተለመደው ቢዝነስ አስዩዣል የተለመደ ስራ መስራትን ነው የያዝ ነው። ለምሳሌ ባጃጅ የሆነ ሰው ከገዛ እኛ ባጃጅ እንገዛለን ደግመን። ለየት ያለም ሰው ደግሞ ወደ እንደዚህ አይነት ስራ ሲገባ ማበረታታት አይኖርም፣ ዲስከሬጅ አካባቢው፣ ሁኔታው የሚያበረታታ ሁኔታዎች ብዙ ጊዜ አይፈጠሩም። ስለዚህ ወጣቶች በዚህ ዘርፍ ላይ ቢሰማሩ ከፍተኛ የግብርና ችግር አለ ማለት ከፍተኛ የሆነ ገበያ አለ ማለት ነው። ያን ችግር ለመቅረፍ የመጣ ሰው ከፍተኛ በረከት ያገኛል፣ በከፍተኛ የሆነ ትርፍ ያገኛል። በዛ ላይ ደግሞ እጅግ አስደሳች አገር የሚጠቅም የውጭ ምርቶችን የሚተካ ምርት ማምረት ይቻላል በቀላሉ። እጅግ በጣም አመሰግናለሁ በጋሻው መብራቴ። የኢትዮጵያ ገበሬዎችን ሊጠቅም የሚችል መርሃ ግብር ዘርግተህ በመንቀሳቀስ ላይ የምትገኝ ወጣት ነህ። ቢፋርም የተባለ ተቋምም አስተዳዳሪ ነህ። በእጅጉ አመሰግናለሁ። ያሰብከው ተሳክቶ ደግሞ ዳግም ተገናኝተን በስኬት ዙሪያ ለማውራት ያብቃን። በጣም አመሰግናለሁ። መልካም ምሽት ይሁንልህ። እኔም በጣም አመሰግናለሁ ለአሜሪካ ድምፅ ሬዲዮ ሀብታሙ በዚህ አጋጣሚ ቢፋርም ቴክን ለማገዝ ለማበረታታት፣ በዚህ ሂድ ምክር አገልግሎት ለመስጠት የሚፈልጉ በውጭም ሆነ በሀገር ውስጥ ያሉ ይህን የግብርና ስራ በምሰራበት ወቅት ጥረቴን ለማገዝ ወይም ለመምከር አቅጣጫ ለማስያዝ የሚፈልጉ ካሉ በዚሁ አጋጣሚ ጥሬን አቀርባለሁ። እጅግ አድርጌ አመሰግንሃለሁ። ስላመሻችሁ፣ ምሻችሁ በእጅጉ አመሰግናለን። በመስተንግደው ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማራ። እስካሁን ድረስ አብረናችሁ ነበር። መልካሜ ባሊሆንላችሁ መልካም ምሽት።